የዲደብሊው ዜና አመሰግናለሁ። ሽቴ ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። ዩጋንዳ በቀጣዩ ፕሬዚዳንታዊ ምርጫ ላይ አሲረዋል ብላ ከአንድ ወር በፊት ያሰረቻቸውን ሁለት ኬንያውያን አክቲቪስቶች ከእስር ለቀቀች። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ አክቲቪስቶቹ ከአገሪቱ ተቃዋሚዎች ጋር አብረው በመጪው ጥር በሚካሄደው ምርጫ ከስልጣን ሊያወርዷቸው እንዳሴሩ ወንጅለው ነበር። በስፔኗ የቴኒሬፊ ደሴት የባህር ዳርቻ ትናንት ቅዳሜ በተነሳ ወጀብ የሶስት ሰዎች ሕይወት አልፎ ሌሎች 15 ሰዎች መጎዳታቸውን የአገሪቱ የአስቸኳይ ጊዜ አገልግሎት አስታወቀም። የአሜሪካ የሲቪል አቪዬሽን ባለስልጣን ለ14 ሰዎች ሕልፈት ምክንያት ከሆነው የጭነት አውሮፕላን አደጋ በኋላ ተመሳሳይ ስሪት የሆኑ አውሮፕላኖች እንዳይበሩ አገደም። ዩክሬን በሩሲያ የኃይል መሰረተ ልማት ላይ ባደረሰችው የአየር ጥቃት በበርካታ የአዋሳኝ አካባቢ ክልሎች ኃይል መቋረጡን ባለስልጣናት አስታወቁም። ጥቃቱ በተፈጸመበት ወቅት በርካታ ድሮኖች መጥቶ መጣሉን ደግሞ የሩሲያ የመከላከያ ሚኒስቴር ገልጿል። በፊሊፒንስ ከሳምንት በኋላ ዳግም የተመለሰው የታይፑን ፉንግ ሆንግ አውሎ ንፋስ ዛሬ ለሁለት ሰዎች ህልፈት ምክንያት ሲሆን ከአንድ ሚሊዮን በላይ ሰዎችን ደግሞ ከመኖሪያቸው አፈናቀለ። ዜናውን በዝርዝር ዩጋንዳ በቀጣዩ ፕሬዝዳንታዊ ምርጫ ላይ አሲረዋል ብላ ከአንድ ወር በፊት ያሰረቻቸውን ሁለት ኬንያውያን አክቲቪስቶች ከእስር ለቀቀች። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ አክቲቪስቶቹ ከሀገሪቱ ተቃዋሚዎች ጋር አብረው በመጪው ጥር በሚካሄደው ምርጫ ከስልጣን ሊያወርዷቸው እንዳሴሩ ወንጅለው ነበር። ቦብ ኒጃጊ እና ኒኮላስ ኦዮ ባለፈው መስከረም 21 ቀን 2018 ዓ ም በቁጥጥር ስር የዋሉት የፕሬዚዳንት ሙሴቬኒ ዋነኛው ተቀናቃኝ ቦቢ ዋይን የምርጫ ቅስቀሳ ላይ ከተሳተፉ ከጥቂት ጊዜያት በኋላ ነው። ቦቢ ዋይን በሚል ቅጽል ስማቸው የሚታወቁት የመዝናኛ ዓለም ሰው በጎርጎርሳዊ 2021 ዩጋንዳ አስተናግዳው የነበረውን ምርጫ ፕሬዚዳንት ሙሴቬኒ አጭበርብረውኛል በማለት ይከሳሉ። የዩጋንዳ መንግስት በምርጫ ጣልቃ ገብቷል በማለት የቀረበበትን ክስ ግን አስተባብሏል። የኬንያ የውጭ ጉዳይ ሚኒስቴር እንዳለው በዩጋንዳ በሚገኘው ኤምባሲ አማካኝነት ከሁለት ሳምንታት በላይ ከወሰደ ንግግር በኋላ አክቲቪስቶቹ ከእስር ተፈትተዋል። ለሰባተኛ የስልጣን ዘመን በምርጫ የሚወዳደሩት የ80 ዓመቱ ፕሬዚዳንት በዩጋንዳ ወጣቶችን ለማሳሳት የሚሞክር ማንኛውንም ሰው በቁጥጥር ስር እንደሚውልና እንደሚታሰር ተናግረዋል። በተቺዎቻቸው አምባገነን ሆነዋል እየተባሉ የሚወቀሱት ሙሴቬኒ ትናንት ቅዳሜ ለጋዜጠኞች በሰጡት መግለጫ ሀገሪቱ ውስጥ ተቃውሞ ለማድረግ መሞከር ፍጻሜው የከፋ ይሆናል። በስፔኗ የቴሬኔፊ ደሴት የባህር ዳርቻ ትናንት ቅዳሜ በተነሳ ወጀብ የሶስት ሰዎች ህይወት አልፎ ሌሎች 15 ሰዎች መጎዳታቸውን የአስቸኳይ ጊዜ አገልግሎት አስታወቀም። አደጋው ኃይለኛ ነፋስ የፈጠረው ወጀብ በባህር ዳርቻ በመዝናናት ላይ የነበሩ በርካታ ሰዎችን ጠራርጎ ከወሰደ በኋላ ነው ተብሏል። አደጋውን ተከትሎ በሰሜናዊ የደሴቲቷ ባህር ዳርቻ የህይወት አደን ሄሊኮፕተር አንድ ሰው ከባህር ማውጣት ቢችልም ሆስፒታል እንደደረሰ ግን ህይወቱ ማለፉን ሮይተርስ ዘግቧል። በሌላ ተያያዥ አደጋ በደቡባዊ የደሴቲቱ የባህር ዳርቻ አንድ ሰው በባህር ላይ ተንሳፎ ማግኘታቸውን ያስታወቁት የህይወት አድን ሰራተኞች ነገር ግን ህይወቱን ማትረፍ አለማቻላቸውን ገልጸዋል። በስፍራው የነበሩና የአደጋ ሰለባ የሆኑ ሌሎች ሶስት ሰዎች ብርቱ ጉዳ ከደረሰባቸው በኋላ ወደ ሆስፒታል ተወስደዋል። አደጋውን ተከትሎ የስፔኗ የቴርኔፌን ደሴትን ጨምሮ በምዕራባዊ አፍሪቃ የባህር ዳርቻዎች የአደጋ ማስጠንቀቂያ መተላለፉን ዘገባው አመልክቷል። የአሜሪካ የሲቪል አቪዬሽን ባለስልጣን ለ14 ሰዎች ህልፈት ምክንያት ከሆነው የጭነት አውሮፕላን አደጋ በኋላ ተመሳሳይ ስሪት የሆኑ አውሮፕላኖች እንዳይበሩ አገደ። ንብረትነቱ ዩፒኤስ የተባለው የሎጂስቲክስ እና እቃ አመላላሽ ኩባንያ የሆነው ቦይንግ ኤምዲ 11 የጭነት አውሮፕላን ማመላለሻ ከሊዊስቪል አውሮፕላን ማረፊያ እንደተነሳ በአቅራቢያው ከነበሩ ህንፃዎች ጋር ተጋጭቶ ከፍተኛ ጉዳት ማድረሱ ተገልጿል። በአደጋው ሶስት የአውሮፕላኑ አብራሪዎችን ጨምሮ 14 ሰዎች ወዲያው ህይወታቸው ሲያልፍ ሌላ አንድ ሰው ተጎድቶ ሆስፒታል ገብቷል። አውሮፕላኑ በህንፃዎች ላይ መውደቁን ተከትሎ በርካታ ሰዎች አሁንም ድረስ አለመገኘታቸው ተገልጿል። በዚህም የሟቾች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ይጠበቃል የተባለው ይህንኑ አስከፊ አደጋ ተከትሎ ተመሳሳይ የአውሮፕላን ምርት ከሚጠቀሙ ኩባንያዎች ለጥንቃቄ ሲባል አውሮፕላኖቹን ከበረራ እንዲያቅቧቸው ሀሳብ ማቅረቡን ግዙፉ የአውሮፕላን አምራች ኩባንያ ቦይንግ አስታውቋል። አሁን ለጭነት ብቻ አገልግሎት እየሰጡ የሚገኙ የኤምዲ 11 አውሮፕላኖች ምርት የቆመው በጎርጎርሳውያኑ 2000 ነበር። ዩክሬን በሩሲያ የኃይል መሰረተ ልማት ላይ ባደረሰችው የአየር ጥቃት በበርካታ የአዋሳኝ አካባቢ ክልሎች ኃይል መቋረጡን ባለስልጣናት አስታወቁም። ጥቃቱ በተፈጸመበት ወቅት በርካታ ድሮኖች መጥቶ መጣሉን ደግሞ የሩሲያ የመከላከያ ሚኒስቴር አስታውቋል። በሩሲያ የቤልጎሮድ ግዛት አስተዳዳሪ ቪያቼስላቭ ግላድኮቭ እንዳሉት ጥቃቱን ተከትሎ በግዛቲቱ ዋና ከተማ ቤልጎሮድ የኤሌክትሪክና የማሞቂያ ስርዓቶች ላይ ብርቱ ጉዳት ደርሷል። ይህንኑ ተከትሎ የከተማዋ ጎዳናዎችን ጨምሮ ከ20 ሺህ በላይ ነዋሪዎች የኃይል አቅርቦት መቋረጡን ነው ባለሥልጣኑ የተናገሩት። በጥቃቱ ከቤልጎሮድ በተጨማሪ በምዕራባዊ የኮርሱክ ግዛት በሚገኝ አንድ የኃይል መሠረተ ልማት ላይ በደረሰ ጥቃት እሳት መነሳቱን በአካባቢው የሚገኙ አስር ያህል መንደሮችን የኤሌክትሪክ ኃይል አቅርቦት ማስተጓጎሉን የፈረንሳይ ዜና አገልግሎት ዘግቧል። ሩሲያ ትናንት ቅዳሜ በዩክሬን መሠረተ ልማት ተመሳሳይ ጥቃት ፈጽማ የበርካታ ዩክሬናውያን የማሞቂያ ስርዓት በተመሳሳይ መስተጓጎሉ ተዘግበዋል። ይህ ዶች ቨለ ነው። በፊሊፒንስ ከሳምንት በኋላ ዳግም የተመለሰው የታይፑን ፉንግ ሆንግ አውሎ ንፋስ ዛሬ ለሁለት ሰዎች ህልፈት ምክንያት ሲሆን ከአንድ ሚሊዮን በላይ ሰዎችን ከመኖሪያቸው አፈናቀልም። ባለፈው ሳምንት በሀገሪቱ ማዕከላዊ ክፍል ተከስቶ የነበረው ትልቁ ታይፑን ለ224 ሰዎች ህልፈት ምክንያት ሲሆን በመሰረተ ልማቶች ላይ ብርቱ ጉዳት አድርሷል። የሀገሪቱ የአስቸኳይ ጊዜ ኤጀንሲ እንዳለው አውሎ ንፋሱ ይዞ የመጣው ኃይለኛ ዝናብ ያስከተለው ደራሽ ጎርፍ ለሰዎቹ ህልፈት ምክንያት ሆኗል። አደጋውን ተከትሎ 1 ሚሊዮን 170 ሺህ ሰዎች ከመኖሪያ አካባቢያቸው ለቀው እንዲወጡ መደረጉን የሀገሪቱ ብሔራዊ ሲቪል ጥበቃ ቢሮ አስታውቋል። ፉንግ ሆንግ የሚል መጠሪያ የተሰጠው ይኸው ኃይለኛ አውሎ ንፋስ በሰዓት ከ185 እስከ 230 ኪሎ ሜትሮች እንደሚከንፍ የገለጸው ቢሮ በመሠረተ ልማቶች ላይ ካደረሰው ውድመት በተጨማሪ ብርቱ የመሬት መንሸራተት ማስከተሉን አስታውቋል። ይህ ዶችቨል ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታ አስታውሳችሁ። ዩጋንዳ በቀጣዩ ፕሬዚዳንታዊ ምርጫ ላይ አሴረዋል ብላ ከአንድ ወር በፊት ያሰረቻቸውን ሁለት ኬንያውያን አክቲቪስቶች ከእስር ለቀቀች። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ አክቲቪስቶቹ ከሀገር ተቃዋሚዎች ጋር አብረው በመጪው ጥር በሚካሄደው ምርጫ ከስልጣን ሊያወርዷቸው እንዳሴሩ ወንጅለው ነበር። በስፔኗ የቴኒሬፍ ደሴት የባህር ዳርቻ ትናንት ቅዳሜ በተነሳ ወጀብ የሶስት ሰዎች ሕይወት አልፎ ሌሎች 15 ሰዎች መጎዳታቸውን የሀገሪቱ የአስቸኳይ ጊዜ አገልግሎት አስታወቅም። የአሜሪካ የሲቪል አቪዬሽን ባለሥልጣን ለ14 ሰዎች እልፈት ምክንያት ከሆነው የጭነት አውሮፕላን አደጋ በኋላ ተመሳሳይ ስሪት የሆኑ አውሮፕላኖች እንዳይበሩ አገደም። ዩክሬን በሩሲያ የኃይል መሰረተ ልማት ላይ ባደረሰችው የአየር ጥቃት በበርካታ ወሳኝ አካባቢ ክልሎች ኃይል መቋረጡን ባለስልጣናት አስታወቁም። ጥቃቱ በተፈጸመበት ወቅት በርካታ ድሮኖች መቶ መጣሉን ደግሞ የሩሲያ የመከላከያ ሚኒስቴር ገልጿል። በፊሊፒንስ ከሳምንት በኋላ ዳግም የተመለሰው የታይፑን ፉንግሆንግ አውሎ ንፋስ ዛሬ ለሁለት ሰዎች ህልፈት ምክንያት ሲሆን፣ ከአንድ ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው አፈናቅሏል። ዜናው በዚያው አበቃ። ጤና ይስጥልኝ።